የተለያዩ የዓለም ሀገሮች በሚገኙ 59 የኢትዮጵያ ኤምባሲዎችና የቆንስላ ጽህፈት ቤቶች ያካሄደውን የዲፕሎማቶችና የሌሎች ሰራተኞች ድልድል ማጠናቀቁን የውጭ ጉዳይ ሚኒስትር አስታወቀ። አዲሱ ድልድል በሀገሪቱ እየተካሄደ ያለው ለውጥ አካል መሆኑን ነው የውጭ ጉዳይ ሚኒስትር ቃል አቀባይ የገለጹት። እስክንድር ፍሬው ተከታዩን አድርሶናል። ኢትዮጵያ በተለያዩ የዓለም ሀገራት የሚገኙ ዲፕሎማቶቿንና ሰራተኞቿን በአዲስ አደረጃጀት በተለየ አሰራር ደልድላለች። ይህ ደግሞ የውጭ ጉዳይ ሚኒስቴር እየወሰደ ያለው የማሻሻያ እርምጃ እንደዚሁም የአደረጃጀትና የሰው ሀብት ድልድል አካል መሆኑ ተገልጿል። የሚኒስቴሩ ቃል አቀባይ አቶ መለስ አለም እንዳሉት ከዋናው መስሪያ ቤት ጀምሮ በየሀገራቱ ያሉ ሰራተኞች የተደለደሉበትን አዲስ ቦታ እንዲያውቁ ተደርጓል። በየሀገራቱ የሚመደቡ አምባሳደሮች፣ ዲፕሎማቶችና ሌሎች የኤምባሲ ሰራተኞች ኢትዮጵያውያን ዜጎችን ማሳተፍና ማገልገል እንደሚጠበቅባቸውም ቃል አቀባዩ አብራርተዋል። በኢትዮጵያ ጉዳይ ላይ የማያገባው ሰው የለም። ኢትዮጵያዊ ለሀገሩ እና በሀገሩ ጉዳይ ቀናኢ ነው፣ ይመለከተዋል። ከውጭ ግንኙነት አንጻር የኢትዮጵያ ዋነኞቹ አምባሳደሮች ውጭ ያሉ ወገኖቻችን ናቸው። ይህን አስተሳሰብ የሚያሰርጽ አደረጃጀት መዋቅርና አሰራር ነው ተግባር ላይ የዋለ ያለው። የዜጋ ዲፕሎማሲ ትኩረት ተሰጥቶት ይሰራል። በውጭ ያሉ ሚስዮኖቻችን ከአጥር ግቢያቸው ሳይወጡ በራቸውን ከርችመው ውጭ ያለውን ዜጋ አርቀው እና አግልለው የሚያካሂዱት የዲፕሎማሲ ስራ የለም። በራቸውን እንዲከፍቱ ዜጋ ንጉስ ነው፣ ዲፕሎማቱም አምባሳደርም አገልጋይ ነው የሚል መንፈስ እንዲኖረው ይጠበቃል። ለዚህ ሚኒስቴር መስሪያ ቤቱ በጽናት ይሰራል። ዲፕሎማቶች አገልጋዮች ናቸው። ውጭ ያለውን ኢትዮጵያዊ ሀዘኑን ማዘን ደስታውን መደሰት፣ በጋራ መስራት ያስፈልጋል። ውጭ ያለውን ሀብት የማቀናጀት የማረቅ እና የመጠቀም ጉዳይ ነው የነሱ ኃላፊነት። በ59 ሚሲዮኖች ከሚገኙ 412 ሰራተኞች ውስጥ ግማሽ ያህሉ ከአንድ ሚሲዮን ወደ ሌላ እንደሚዘዋወሩም ቃል አቀባዩ ገልጸዋል። ከሰራተኞች ድልድል በተጨማሪ የአምባሳደሮች ሹመት በቅርቡ ይፋ እንደሚደረግም ቃል አቀባዩ አስረድተዋል። ምሁራንና ታዋቂ ግለሰቦች ከሚሾሙት አምባሳደሮች መካከል መሆናቸውንም ጠቁመዋል። አቶ መለስ ለአሜሪካ ድምፅ ሲናገሩ እንዳሉት አዲሱ ምደባና ድልድል በአገሪቱ ያለውን የለውጥ ሂደት ከግምት ያስገባ ነው። የዚህ ሪፎርም የማሻሻያ ዋናው ግብ ሚስዮኑ በአገር ደረጃ እየተካሄደ ያለውን የሪፎርም መደገፍ ነው። ሌላ አላማ ያለውም መንግስት በኢኮኖሚ መስክ እያደረገ ላለው እንቅስቃሴ ድጋፍ ማምጣት ነው ጸጥታችን እንዳይታወቅ ስጋቶችን በመቀነስ ላይ አስተዋጽኦ ማድረግ ከምንም በላይ ደግሞ እዚህ ሀገር የመጣውን ለውጥ ተከትሎ ውጭ በሚኖሩ ኢትዮጵያውያንና በመንግስት መካከል የነበረው የጥላቻ፣ የልዩነት፣ የመጠራጠር ግንብ ፈርሶ የአንድነት፣ የህብረት በጋራ የመስራት ድልድይ ተሰርቷል። ስለዚህ ዜጋ በሀገሩ ጉዳይ ዋነኛው አምባሳደር እሱ ነው የሚል አሳሰብ የተንጸባረቀበት ነውና ለውጡን የሚደግፍ መዋቅር ማሻሻያ ለውጡን የሚደግፍ የሰው ሀብት ምደባና ድልድል ተካሄደ። በውጭ ጉዳይ ሚኒስቴር እየተካሄዱ ያሉ ምደባዎች መመዘኛ ሙያ፣ እውቀትና ክህሎት ብቻ ነው ሲሉም ቃል አቀባዩ ጠቅሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።